ኤፍኤም አዲስ 97.1 ከምድር እስከ ህዋ ስለ ህዋ ወይም ስለ ጠፈር ምንነት፣ ይዘት፣ ባህሪያትና ለውጦች እንዲሁም ስለምንኖርባት ምድርና በህዋ ወይም በጠፈር ውስጥ ካሉ አካላትና ክስተቶች ጋር ስላሏት አዎንታዊና አሉታዊ ግንኙነቶች መረጃዎችን የምታገኙበት ሳምንታዊ ፕሮግራማችን ነው። የህዋ ወይም የጠፈርና የምድር ጉዳይ የማይመለከተው ግለሰብ፣ ማኅበረሰብ ወይም ሀገር የለም። የህዋ አንዷ አካል በሆነችው በዚህች ምድር ላይ ህልው ሆኖ እስከኖረ ድረስ የህልውናው ጉዳይ ነውና፣ የሀገር ልጆች ኤፍኤም አዲስ ዘጠና ሰባት ነጥብ አንድን ወዳችሁና ፈቅዳችሁ እያደመጣችሁን በመሆኑ ደስታ ይሰማናል። ለእናንተም ልባዊ አክብሮትና ምስጋናችን ይድረስልን። ንጋት መጥቶ ውሎ መሽቶ ዳግም እስኪ ነጋ፣ ሁሌም በትጋት እናገለግላችኋለን ከንጋት እስከ ንጋት በትጋት ጌታቸው መልአኩ ነኝ። ሰላም፣ የሀገር ልጆች እንዴት ከረማችሁ? መልካም እለተሰንበት። አሁንም አብረን እንቆይ። ክቡራትና ክቡራን የሀገር ልጆች ባለፉት ጥቂት ተከታታይ ፕሮግራሞቻችን ስለ ሥርዓተ ፀሐይና በውስጡ ስላሉ አካላት የተለያዩ መረጃዎችን ስናደርሳችሁ መቆየታችን የሚታወስ ይመስለናል። እያንዳንዱን ጉዳይ በጥልቀትና በዝርዝር ባናይም ጠቅለል ያሉ አበይት መረጃዎችን ሰጥተናችኋል ብለን እንገምታለን። እንደ አስፈላጊነቱ መለስ እያልን በዝርዝር የምናያቸው እንደሚኖሩ ሳይዘነጋ፣ በተለይም ባለፈው ሳምንት የሥርዓተ ፀሐይ ፕላኔቶችን ርዕስ አድርገን መዳሰስ ጀምረን እንደነበር አይዘነጋም። በዳሰሳችንም የሥርዓተ ፀሐይ ፕላኔቶች ከፀሐይ ባላቸው ርቀትና የተፈጥሮ ባሕርያቸው የውስጥ ወይም ጠጣር ማለትም ቴርስትሪያል፣ የውጪ ወይም ጋዛማ ማለትም ጋሼስ ተብለው በሁለት እንደሚከፈሉ አንስተናል። የውስጥ የሚባሉት ሜርኩሪ፣ ቬነስ፣ መሬትና ማርስ ሲሆኑ የውጭዎቹ ደግሞ ጁፒተር፣ ሳተርን፣ ኡራኖስ፣ ኔፕቱን እንደሆኑ እርግጥ ነው። ያለፈው ሳምንት ዝግጅታችን በጊዜ ጥረት ያቆመው ታዲያ ስለ አራቱ የውስጥ ፕላኔቶች እያንዳንዳቸውን ስለሚለዩቸው አበይት ግርምት ፈጣሪ ነገሮቻቸው አንስተን እንደነበረ ይታወሳል። በጥቂቱ ለማስታወስ ያህል ለፀሐይ ባላት ቅርበት የመጀመሪያ የሆነችው ትንሿ ፕላኔት ሜርኩሪ በፀሐይ ዙሪያ ለመዞር 88 የምድር ቀን ይፈጅባታል። 88 የመሬት ቀናት ለሜርኩሪ አንድ ዓመት ናቸው ማለት ነው። በራሷ ዛቢያ ላይ አንድ ዙር ለመሾር ወይም ለመሽከርከር ደግሞ 59 የምድር ቀናት ትፈጃለች። ከፀሐይ ባላት ርቀት ሁለተኛዋ ቬነስ ነች። አብዛኞቹ ፕላኔቶች ከሰዓት አዟዟር በተቃራኒ ሲዞሩ ቬነስ ግን በሰዓት አዟዟር አቅጣጫ በራሷ ዛቢያ ላይ ትሾራለች። ፀሐይን ለመዞር 224 የምድር ቀናት ይፈጅባታል። በራሷ ዛቢያ ላይ አንድ ዙር ለመሾር ደግሞ 244 የምድር ቀናት ትፈጃለች። በሌላ አገላለጽ በቬኑስ ከአንድ ዓመት ይልቅ አንድ ቀን ይረዝማል ማለት ነው። ማግኔቲክ ፊልድ የላትም። ሙቀቷም ከሜርኩሪ ይበልጣል። ምድር በራሷ ዛቢያ ላይ ለመዞር 24 ሰዓት ሲፈጅባት በፀሐይ ዙሪያ ለመዞር ደግሞ 365 ከአንድ አራተኛ ቀን ትፈጃለች። ማግኔቲክ ፊልድም አላት። አራተኛዋ ፕላኔት ማርስ ስትሆን በራሷ ዛቢያ ላይ ለመዞር 246 ሰዓት ስትፈጅ በፀሐይ ዙሪያ አንዴ ለመዞር 687 የምድር ቀናትን ትፈጃለች። ከባቢ አየሯ በካርቦን ዳይኦክሳይድ የተሞላ ነው። ሰው ለመኖር ተስፋ ካደረገባቸው አንዷ ፕላኔት ነች ማርስ። ባለፈው ፕሮግራማችን ከዚህ ባሻገር ስለ ፀሐይ ግዝፈት፣ ስለ አስቴሮይድ መቀነት፣ በተለይም ስለ ትሮጃን አስቴሮይዶች እየተደረጉ ያሉ ምርምሮችንና ስነ ዘዴያቸውን ማንሳታችን ሊጠቀስ ይችላል። ወደ ዛሬው መሰናዷችን ስናልፍ ቀደም ብሎ እንደተጠቆመው የሥርዓተ ፀሐይ ፕላኔቶች የውስጥና የውጭ ተብለው በሁለት ይከፈላሉ። የውስጦቹ ጠጣር፣ በመጠንም በአንጻራዊነት ትናንሽ ናቸው። የውጭ የሚባሉት ደግሞ በአንጻራዊነት የገዘፉና በተፈጥሯቸው ደግሞ ጠጣር ያልሆኑ ወይም ጋዛማ ፕላኔቶች ናቸው። የዛሬ አበይት ትኩረታችን እነዚህ ፕላኔቶች ናቸው። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የስፔስና ፕላኔታሪ ሳይንስ ትምህርት ክፍል ተመራማሪው ዶክተር ኤፍሬም በሽር ዛሬም አብረውን ይቆያሉ። ጁፒተር ከፀሐይ ባለው ርቀት በአምስተኛ ደረጃ ላይ ይገኛል። ከሥርዓተ ፀሐይ ፕላኔቶች ትልቁም ነው። በትልቅነቱ ሁሉም የሥርዓተ ፀሐይ ፕላኔቶች ተደምረው ያላቸውን መጠን ሁለት እጥፍ እንደሚሆን ይነገራል። ጁፒተር ከማርስ ቀጥሎ ያለው ጁፒተር በጣም በሚገርም ሁኔታ ለእኛ እዚህ በሕይወት ለመኖር አንድ ትልቅ አስተዋጽኦ የሚያደርገው አስተዋጽኦ አለ። በማርስና በጁፒተር መሀል አስቴሮይድ ቤልት የሚባል በበርካታ የተሰባበሩ የድንጋዮች ክምችት ያለበት አካባቢ ነው። ይሄ አስቴሮይድ ቤልት የሚባለው በፀሐይ ዙሪያ በሚዞርበት ሰዓት ላይ ወደ መሬት የድንጋዮች የድንጋይ ስብስብ አሁን በራሪ ኮከብ የምንላቸው ወደ ምድር አትሞስፈር ላይ በሚገቡበት ሰዓት ላይ ጅራታም የሆነ ነገር ጅራት ፈጥረው የሚመጧሉ አለቶች ናቸው እና እነኛ አለቶች ወደ ምድር መጥቶ ምድር ላይ እንዳይወድቁ ጁፒተር እጅግ በጣም ከፍተኛ የግራቪቲ ስበት ስላለው ይሄንን አስቴሮይድ ቤልት የሚባለውም ወደ ኋላ ስቦ እንደያዘውም ትሮጃን አስቴሮይድ ቤልት የሚባለውም እነኚህ ሁላ ወደ እኛ እንዳይመጡ በርካታ ተራራ የሚያካክሉ አንድን ከተማ የሚያካክሉ ድንጋዮች ወደ ምድር እንዳይመጡ የመከላከል የመሳብ ወደ ምድር ብቻ ሳይሆን ወደ ሌሎች ፕላኔቶች ውስጥ ወዳሉት ፕላኔቶች እንዳይመጡ ወጥሮ ይዟቸዋል፣ ወጥሮ ይዟቸዋል እና የእኛ በህይወት መኖር የብዙ ነገሮች በጥንቃቄ የተቀመጠ ነገር ነው እስኪመስል ድረስ ነው እንትን የምንለው እና አሁን ጨረቃም ብታይ በጣም በርካታ ጉድጓዶች አሉባት እለዋ ላይ ይሄ ለምንድን ነው? የተለያዩ አስቴሮይድ ድንጋዮች እየመጡ ስለሚጋጩ ነው። እኛ ጋር ግን ገና ሳይገባ አየር ላይ ነው በከባቢው አየር ቀልጦ ያልቃል። እና ሳይደርስ ላይ ቀልጦ እኛ እዚህ በሰላም እንኖራለን ማለት ነው። ስለዚህ ጁፒተር በጣም በርካታ ወደ ዘጠና ሁለት ጨረቃዎች ያሉት ነው እና ከጨረቃዎቹ መካከል አንዳንዶቹ ወደፊት ህይወት ሊኖርባቸው ይችላል። አንዳንድ ውቅያኖሶች ሁሉ ያሏቸዋሉ። እና በጣም ትልልቆች ናቸው። ወደ እነኚህን ዘጠና ሁለቱንም አካባቢ በየጊዜው ይገኛል። ቁጥሩ ዛሬ ነገ ላይ አንድ ሰሞን ሳተርን ይበልጣል የሰ ስምንት ነው ምናም ሲባል አሁን እስከ ቅርብ ድረስ ደግሞ የጁፒተር በልጧል ብለን ደግሞ እንላለን። ትንሽ ሲቆይ ደግሞ ያልተገኙ የተደበቁ ተደራርበው ያሉ ምናምን እንደዚህ አስቴሮይድ ቤልት አሁን እሷም እንትን የሆነ ሪንግ ነገር እንዳላትም አግኝተዋል። ጁፒተር ላይ አሁን ጁፒተር ከፍተኛ ማግኔቲክ ፊልድ አላት፣ በጣም ጠንካራ ማግኔቲክ ፊልድ አላት። ጁፒተር በአንድ ጊዜ በፀሐይ ዙሪያ ለመዞር 11 ነጥብ 9 አመት ዓመት ይፈጅባታል። ይሄ ማለት 11 ነጥብ 9 ዘጠኝ አመት ምድር ላይ በሚሆንበት ሰዓት ላይ ለጁፒተር አንድ አመት ይሆናል ማለት ነው። ይህን ደግሞ በራሷ ዛቢያ ላይ ለመዞር ደግሞ እጅግ በጣም ትፈጥናለች ጥ ሰዓት ብቻ ይፈጅባታል። አ ሰዓት በለው፣ በ ሰዓት ውስጥ እንዲ ዞረ ትጨርሳለች። ቀን ሰዓት ነው ማለት ነው። ተፀሐይ ውስጥ ካሉ የፕላኔቶቹ ጨረቃዎች በጣም ትልቁ ጨረቃም ጋነሚድ የተባለው የጁፒተር ጨረቃ ነው። ይህ ጨረቃ ከሌሎች የሥራ ተፀሐይ ጨረቃዎች በተለየ ብቸኛው የራሱ ማግኔቲክ ፊልድ ያለው ጨረቃ ነው። በመጠኑ ከሜርኩሪና ከፕሉቶም ይበልጣል። ዩሮፓ የተባለው የጁፒተር ጨረቃ ደግሞ ጨዋማ ውቅያኖስ ያለውና በስርዓተ ፀሐይ ውስጥ ለሕይወት መኖር ምርጥ ከሚባሉና ተስፋ ከተጣለባቸው አካላት አንዱ ነው። አዮ የተባለው የጁፒተር ጨረቃ ደግሞ በስርዓተ ፀሐይ ካሉ መሰሎቹ በተለየ በመቶዎች የሚቆጠሩ እንደ ኤርታሌ ቋሚ ወይም አክቲቭ እሳተ ገሞራዎች ያሉት ነው። ካሊስቶ ሌላኛው የጁፒተር ትልቅ ጨረቃ ሲሆን በሥርዓተ ፀሐይ ካሉ ጨረቃዎች ሁሉ በርካታ ጉድጓዶች ወይም ክሬተርስ ያሉት ጨረቃ ነው። በሥርዓተ ፀሐይ ውስጥ ሁለተኛው ግዙፍ ፕላኔት ነው። ፕላኔት ሳተርን ከበረዶ አቧራና አለት የተፈጠሩ የሚያምሩ ቀለበቶች ያሉት ፕላኔት ነው። ቀለበቶቹን የፈጠሩት ቁሶች መጠናቸው ከአሸዋ ቅንጣት እስከ አንድ ግዙፍ ሕንፃ መጠን ይደርሳሉ። ሌሎች ቀለበት ያላቸው ፕላኔቶች ቢኖሩም የሳተርን ቀለበቶች በተለየ ሁኔታ ከምድር ላይ ሊታዩ የሚችሉ ናቸው። ሳተርን ደግሞ በፀሐይ ዙሪያ አንድ ጊዜ ለመዞር 29.4 የምድር ዓመት ይፈጅባታል። 29.4 የምድር ዓመት ይፈጅባታል። በራሷ ዛቤ ላይ ደግሞ ለመዞር 10.7 ሰዓት በጣም ነው የሚሽከረከሩት ፈጣኖች ናቸው። ሳተርን ከ83 በላይ ጨረቃዎች አሉት። ቲታን የተባለው ጨረቃ ትልቁ ሲሆን በሥርዓተ ፀሐይ ውስጥም ከጁፒተሩ ጋነሚድ ቀጥሎ ሁለተኛው ትልቅ ጨረቃ ነው። ዩራነስ የሚባለው ደግሞ ከእሷ ቀጥሎ ያለው በ83.7 የምድር ዓመት ይፈጅበታል አንድ ጊዜ ምክንያቱም ከፀሐይ ስለ ራቀ በጣም ርቆ ነው የሚዞረው በጣም ርቆ ነው የሚዞረው በራሱ ዛቢያ ላይ እንደዚሁ በተቃራኒ ነው የሚለው። 17 ነጥብ ሁለት ሰዓት ብቻ። በተቃራኒ ማለት እንደ ማናት ቬኑስ አይነት። ኡራኖስ ከፀሐይ ባለው ርቀት ሰባተኛው ፕላኔት ነው። የሥርዓተ ፀሐይ ሦስተኛው ግዙፍ ፕላኔት ኡራኖስ ከጋዛማ ፕላኔቶች ይመደብ እንጂ ግዙፍ በረዶ ወይም አይስ ጂያንት የሚባል ፕላኔት ነው። አሞኒያ ሚቴን ውሃና ሃይድሮካርቦንስ በውህደት በረዶ ሆነው የሚታዩበት ፕላኔት ነው። የሚቴን መኖር ሰማያዊ ቀለም እንዲኖረው አድርጎታል። በሥርዓተ ፀሐይ ውስጥ ካሉት ፕላኔቶች ሁሉ በጣም ቀዝቃዛው በሚል ይታወቃል። ከባቢ አየሩ ጥቂት ሚቴን ቢኖረውም ከሃይድሮጅንና ሂሊየም የተፈጠረ ነው። ሌሎች ፕላኔቶች በተለያየ ድግሪ ጋደል ብለው ፀሐይን የሚዞሩ ቢሆንም ኡራኖስ በተለየ ሁኔታ ተጋድሞ ስለሚዞር ተንከባላዩ ፕላኔት ይሉታል። ከናሳ ቮዬጀር የተገኘው መረጃ እንደሚጠቁመው 13 ገደማ ቀለበቶች አሉ። ኔፕቱን ከፀሐይ ባለው ርቀት የመጨረሻዋ የሥርዓተ ፀሐይ ፕላኔት ነች። እንደ ሌሎቹ የውጭ ወይም አውተር ፕላኔቶች ሁሉ ጋዛማ ወይም ጋሽየስ ከሚባሉት ትመደባለች። ሆኖም እንደ ኡራኖስ ሁሉ ግዙፍ በረዶ ወይም አይስ ጃይንት የምትባል ፕላኔት ነች። ብዙ ነገሮቿ ከውራኖስ ይመሳሰላሉ። ከባቢ አየሯ ሃይድሮጅን ሂሌምና ሚቴን ይበዛዋል። ከፀሐይ በመራቋ ጨለም ብላ የምትታይ ናት። በባዶ ዓይን የማትታይ ብቸኛዋ የሥርዓተ ፀሐይ ፕላኔት ትባላለች። በኔፕቱን ላይ አንድ ዓመት በመሬት 165 ዓመት ይሆናል። ኔፕቶን ደግሞ የምትባለው የበረዶ የበረዶ ግግር ናቸው እና በራሷ ዛቢያ ላይ ግን እንደ ቅድሙ በጣም ፈጣኖች ናቸው። 16.1 ሰዓት ብቻ ይፈጅባታል። በጣም የሚገርም አሁን፣ ፕሉቶ በፀሐይ ዙሪያ ለመዞር 247 ዓመት የምድር ይፈጃል። እና ፕሉቶን ካገኘናት ዲስከበር አድርገን ፕሉቶ የምትባልን ካገኘን ገና አንድ ዞር አልጨረሰችም። አንድ ዓመት እንኳን አንድ ዓመት የራሷን አንድ ዓመት ዞር አልጨረሰችም። መረጃ ባይዘወይ የፕላኔቶችን መረጃ ኮከቦቻቸውን ማን ነው ጨረቃዎቻቸውን ብዛታቸውን እስከ ቅርብ ጊዜ ያለው የተሻለ ቴሌስኮፖችን ተጠቅመ ነው። ግን ከዚህ በፊት ምን ያህል ናቸው ሪንጋቸው፣ በአካባቢ ያሉ የሚለውን ለማወቅ ናሳ የላካቸው ሁለት ቮየጀር ዋና ቮየጀር ቱ የዛሬ አርባ አምስት ዓመት አካባቢ አስራ ዘጠኝ ሰባ ሰባት ዓመት አካባቢ የተላኩ ናቸው። እና እነኚህ ሳተላይቶች ግራቪቲን እንደ ማስወንጨፊያ እየተጠቀሙ ነው እስከ ጥግ ድረስ የሚልኳቸው። ያንን የሚያክል ኢነርጂ ያን ረጅም ዓመት አርባ አምስት ዓመት ሙሉ የሚሄዱበት ኢነርጂ አይኖራቸውም። እና ከአንደኛው ፕላኔት ፎቶ አንስተው ምን ብለው ወደ ሌላኛው ፕላኔት በዚህኛው ፕላኔት እየተወነጨፉ እየሄዱ እየሄዱ አሁን በጣም የሚገርምህ ከስርዓተ ፀሐይ የስርዓተ ፀሐይ የምንለው የፀሀይ መግነጢሳዊ ባህሪ የሚታይበት ድረስ ከፕሉቶ ሁሉ አልፎ ነው ያ ሁሉ ከፕሉቶ የተወሰነ ርቀት ሁሉ ሄደ፣ የፀሐይን መግነጢሳዊ ባህሪ ልታገኝ ትችላለህ። ከፀሐይ ይሄ የፀሐይ መግነጢሳዊ ባህሪ የሚታይበት ግዛት ማለት የፀሐይ ግዛት እንበለው ሂሊዮስፌር እንለዋለን። ከዚህ ሂሊዮስፌር በኋላ ያለው ደግሞ ወደ ውጭ ስንወጣ ኢንተርስቴለር ሚድ የሚባል የተለያዩ ኮከቦች የራሳቸውን ማግኔቲክ ፊልድ የላኩ የሞቱ የተለያዩ እንትኖች በጣም ፕላዝማ ከዚህ በፊትም ባለፈው ፕሮግራም ላይ ጠቅሰናል። አራተኛው አንድ ቁስ የሚገኝበት ስቴት ነው ፕላዝማ የምንለው። ባዶ አይደለም። በርካታ ጋዞች አሉ፣ የተለያዩ ነገሮች አሉበት፣ የተለያዩ ኮከቦች ማግኔቲክ ፊልድ በርቀት የሚመጣበት ምናምን እና ቮዬጀር ዋንና ቱ ከሶላር ሲስተም ከፀሐይ ግዛት ወጥተው ወደዚህ ኢንተርስቴለር ሚዲያም ወደሚባልበት ቦታ ገብተዋል እና በጣም የሚገርመው ነገር ይህንን ሀሳብ ገና ናሳ ሳይንቲስቶች ሲያስቡ ጥለው እኛን ከሚከሰከሰው የሆነ ቦታ ላይ ጥለው ወደ ኢንተርስቴለር ሚዲየም ሄደው እዛ አካባቢ ስላለው ፕላዝማ መረጃ ከወራት በኋላ ነው የሚደርሰው፣ እነሱ የሚልኩት እና በሚሄድበት ጊዜ በጣም የሚገርምህ ዘፈን ተከፍቷል። እሱ ላይ እራሱ ላይ ተከፍቷል። ከፍቶ ነው የላኩት። ልክ ከዚህ በሚሄድበት ሰዓት ላይ ቮዬጀር ዋናቱ ላይ ምን አድርገው ምንድ ነው ያደረጉት? የሰው ልጅ እንግዲህ ጠያቂ ነው። ምንድን ነው ያለው? ከዛ እኛ ማንን ከየት መጣን የሚለው ጥያቄ ሁልጊዜ እኛን የሚያሳስበን ጥያቄ ነው እና ከፀሐይ ግዛት ውጭ እጅግ በጣም ርቃን ያለችው እዛ በሚሄድበት ጊዜ ራዲዮ አክቲቭ የሆነ ኤሌመንት ውስጧ አለ፣ እጅ መንኩራኩሯ እና የተከፈተ ሲዲ አለ። ያ ሲዲ ምን ይዟል በውስጡ እዚች ምድር ላይ ያለ የቴክኖሎጂን ጥግ የሰው ልጆችን ረሃብ ሰው የሰው ልጆች ተርቦ ያሉበትን የሰው ልጆች የደረሱበትን ቴክኖሎጂ የሚያሳይ ፎቶዎች አሉ። የተለያየ የሰው ልጆች ከለር የያዙ ፎቶዎች አሉ። ቋንቋ የተለያየ ቋንቋ ላይ ሰላምታ ኢንተርስቴለር ሚዲየም ላይ ያላችሁ እኛ ያለንበት ቦታ እዚህ ነው የሚሉ ዘፈን ሰላምታ በተለያዩ ቋንቋዎች ማለት ነው። በእኛ ቋንቋ ሳይሆን ማለት ነው። ምናልባት አላውቅም እሱን በተለያየ ዓለም ላይ ያሉ ቋንቋዎች በርካታ ቋንቋዎች ሰላም፣ ሄሎ ሀዋሪው በአንድ በእንግሊዝኛ ሊሆን ይችላል። በፈረንሳይኛ፣ በስፓኒሽ በተለያዩ የዓለም ቋንቋዎች በተመረጡት ሰላምታ እየሰጠ ዘፈን እየዘፈነ የመሬትን ያለችበትን አቅጣጫ እያሳየ የመሬትን ረሀብ ያለውን የሰው ልጆች የደረሱበትን ቴክኖሎጂ የሰው ልጆች ያሉበትን በቃ ደረጃ እየተናገረ ይሄደው ጉዞ ላይ ነው እንደዛ እያደረገ ያለው እና ያው ምናልባት አንድ ፍጡር ካለ ካየ መቶ ሪስፖንስ እንዲያደርግ ወይም መልስ እንዲሰጥ የፕላኔቶች ንጉስ ተብሎ የሚባለው ይሄ ጁፒተር ነው በጣም በርካታ ይችላል። ፀሐይ የእሱን አንድ ሺህ እጥፍ ነው የምትሆነው። አንድ ሺህ እንትኑ ማሱ አንድ ሺህ አርባ ሰባት ምናምን አካባቢ በጣም ትልቅ ነው። ሂጅ ነው እና በረዶም በጣም እየራቁ በሚሄዱበት ሰዓት ላይ የፀሐይ ተጽዕኖ እየቀነሰ ስለሚመጣ ሙቀቱ ስለሚበረዶ እየሆኑ ይሄዳሉ። ጋዥስ ጃያንት ጋዥስ ፕላኔትም ይሏቸዋል። ፕሉቶ እንግዲህ ከቁጥር ውጭ እስክትሆን ድረስ ጠጣር ናት ግን በአካባቢዋ ያለን አቧራ ስብስባ ማድረግ አልቻለችም። ነገር ግን አሁን ሳተርን በዙሪያው ቀለበት አለ። በርካታ አለቶች በዙሪያው ሪንግ ፈጥረው ቀለበት ፈጥረው ነው ያሉት እና እነኛ ቀለበት ቀለበቶች የአቧራ ስብስቦች ቢሆኑም በሳተርን ስበት ቁጥጥር ውስጥ ነው ያሉት። የትም አይሄዱም። እሱ በቁጥጥር ስር አውሏቸው ነው ያሉት እና በሱ ዙሪያ ነው የሚዞሩት። ይሄ ፕሉቶ ላይ ግን ፕሉቶ አቧራዎቹን ተከትሎ እሱም እንደ አቧራ በፀሐይ ዙሪያ ወደ ራሱ ስቦ እነሱን አንድ ማድረግ ሌላ አቅም የአቅም ጉዳይ ነው እና እነዛን ስቦ ወይ በዙሪያው ቀለበት አልፈጠረም ወይ ደግሞ ወደ ራሱ አላደገም። አላደገም በጣም ጥሩ በቃ እነሱ በሚዞሩበት እሱም አብሮ ከነሱ ጋር ይዞራሉ። እና አይ ፕሉቶ መካተት አለባት ፕላኔትም ተብላ ዘጠነኛ ተብላ የሚሉም ግሩፖች አሉ ግን እስካሁን ድረስ ፕሉቶን አስወግደው ይሄ ኢንተርናሽናል አስትሮኖሚካን ዩኒየን የሚባለው እሱ ስም የሚሰጠው እንደዚህ ሊስታቸውን በነገራችን ላይ ፕሉቶ ብቻ አይደለችም። ሌሎችም ትልልቅ ድዋርፍ የሚባሉ ቋጥኝ እንዳይባሉ ከቋጥኝ አልፈው ትልልቅ ሆነዋል፣ እንደገና ፕላኔት እንዳይባሉ የፕላኔትነት አቅም የላቸውም። እንደ ፕሉቶ ከፕሉቶ የሚያነሱ ሌሎችም እንደዚሁ ድዋርፍ ፕላኔት ወይም ያላደጉ ፕላኔቶች የሚባሉ አሉ። የሀገር ልጆች ስለ ስርዓተ ፀሐይ አካላት ማለትም ስለ ፕላኔቶች፣ ስለ አስቴሮይዶች፣ ስለ ኮሜቶች፣ ስለመሳሰሉት በርካታ መረጃዎች ቢኖሩም ለጊዜው ይህን ያክል ካልናችሁ ይበቃል። የዛሬውን በዚህ አበቃን። ሌላ ጊዜ እንደ ሁኔታው ጠለቅ ያሉ መረጃዎችን ልናደርሳችሁን እንሞክራለን። ዶክተር ኤፍሬምን በእናንተ ስም አመሰገንን። የዛሬውን በዚህ አበቃን። ሳምንት በመሰል መረጃዎች እንገናኛለን። ጌታቸው መላኩ ነበርኩ። መልካም ሳምንት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ